የአሜሪካ ድምጽ ነው። በ19 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት ቨርቹዋል ቻነል 57 ዲግሪ ዌስት ከዋሽንግተን ዲሲ የሚተላለፍላችሁ የዛሬ ቅዳሜ ታህሳስ 9 2014 ዓ ም ዝግጅታችን ጀመረ። ኢትዮጵያ ውስጥ ባለው እጅግ የከበደ የሰብአዊ መብቶች ሁኔታ ላይ ለመነጋገር በሚል ትላንት የተሰበሰበው የተባበሩት መንግሥታት ድርጅት የሰብአዊ መብቶች ምክር ቤት አጣሪ አካል እንዲቋቋሙ ወስኗል። ዘገባለን። ኖሮ ብዙም የማይሳኩልህ ነገሮች አሉ። ኢትዮጵያ እዚህ በቀላሉ የምታገኛቸው ያንን ሲያይ ሰው በቃ ሳርቼ የተወሰነ ችግር ቢኖር እዚህ ሳርቼ እዚህ ቢኖር ይሻለኛል ነው። ዛሬ ዓለም አቀፍ የፍልሰተኞች ቀንን በተመለከተ ከተሰናዳ ዝግጅት የተቀነጨበ ነው። ከዜናው በኋላ ሙሉን ታዳምጡታላችሁ። ዝግጅቶቻችንን በዌብሳይታችን አማሪክ ዶት ቪኦኤ ኒውስ ዶት ኮም በፌስቡክ አት ቪኦኤ አማሪክ ላይ በቀጥታ ማዳመጥ ትችላላችሁ። ጤና ይስጥልኝ። እንደምናመሻችሁ የተከበራችሁ አድማጮች፣ የምሽቱ አስተናጋጃችሁ ሲዮን ግርማ ነኝ። እስከ ምሽቱ አራት ሰዓት አብረናችሁ ነን። አብራችሁን ቆዩ። አሁን የሰዓቱን ዋና ዋና የዓለም ዜና እናስደምጣችሁ። ጤና ይስጥልኝ። የኢትዮጵያ መንግስት ኃይሎች በህወሓት ተዋጊዎች ቁጥጥር ስር የነበሩ የሰሜን ወሎ ዞን አካባቢዎችን መልሰው መቆጣጠራቸውን የኮሚኒኬሽንስ አገልግሎቱ ዛሬ አስታውቋል። መስፍን አራጌ ተጨማሪ አለው። የመንግስት ኮሚኒኬሽን ቡና አገልግሎት ሚኒስትሩ ዶክተር ለገሰ ቱሉ ሰሜን ወሎ ወራሪ ሲሉ ከገለጿቸው የህወሓት ኃይሎች ነጻ መውጣቷን ተናግረዋል። በትናንትናው እለት የወገን ጦር በራያ ሰሜናዊ አቅጣጫ ያሉትን ከፍተኛ ሰንሰለታማ ቦታዎችን ከተቆጣጠረ በኋላ በዞብል ደባዊ አቅጣጫ ደግሞ የጉራ ወርቄ ከፍተኛ ሰንሰለታማ ቦታዎችን ሙሉ በሙሉ አስድቶ ቀደም ብሎ የተቆረጠውን የወልዲያ መቀሌ መስመር በማስፋፋት ወደ ወልዲያ በቅርብ ርቀት እየገሰገሰ እንደሚገኝ አስ ተቀምጠን ነበር። ሌሊቱን በሙሉና ዛሬ ረፋዱን ጀግኖቹ የመከላከያ ሰራዊት፣ የአማራና የአፋር ጸጥታ ኃይሎች ከንስሮቹ የአየር ኃይል ጋር ባደረጉት የተቀናጀ የማጥቃት ዘመቻ የሳንቃን፣ የስሪንቃን፣ የሰሜን ወሎ ዋና ከተማ የሆነቿን ወልዲያ ከተማን፣ ሀራን፣ ጎብዬን ሮቤትና ቆቦን ሙሉ በሙሉ ተቆጣጥሯል። ወልዲያና አካባቢው በህወሓት ቁጥጥር ስር ከዋሉ አራት ወራት ያለፉ ሲሆን ይህንኑ ተከትሎ ከ300 ሺህ በላይ ሰዎች ወደ ደሴ ለመፈናቀል ተገደው ነበር። ተፈናቅለው የመጡ የህብረተሰብ ክፍሎች በወቅቱ እንደገለጹት ጋሼና ቆቦና የተለያዩ አካባቢዎች ላይ የጅምላ ግድያ መፈጸማቸውን የወልዲያ ዩኒቨርሲቲና የስሪንቃ ምርምር ማዕከልን ጨምሮ በርካታ ተቋማት ላይ ዝርፊያና ውድመት መድረሱን ሲናገሩ ነበር። የህወሓት ኃይሎች ግን ከሰብአዊ ጥሰትና ንብረት ውድመት ጋር ተያይዞ የሚነሳባቸው ወቀሳ በተደጋጋሚ ሲያስተባብሉ መቆየታቸው ይታወሳል። ዶክተር ለገሰ በዛሬው ጋዜጣዊ መግለጫቸው በላሊበላ አካባቢም ማጽዳት ሲሉ የገለጹትን ወታደራዊ ተልእኮ በስኬት በማጠናቀቅ ሰራዊቱ በአሸናፊነት እየገሰገሰ ነው ሲሉ ገልጸዋል። በላሊበላና በሙጃ መካከል ሾልኮ ገብቶ ጋሸናን ለመቁረጥ ሲሞክር የነበረው የጠላት ኃይል በጀግና የወገን ጦር ከበባ ውስጥ እንዲገባና እንዲደመሰስ በማድረግ የሐሙሲስ ስታይሽ አሁን ተገኝ ድል ሁን መስክና አካባቢያቸው ሙሉ በሙሉ ከጠላት ነጻ ወጥቷል። በአሁኑ ሰዓት ጀግናው የወገን ጦር የላሊበላ አካባቢን ከጠላት በማስራት በሰቆጣ ከተማና በዙሪያ ባሉ አካባቢዎች የመሸገውን የጠላት ኃይል እየደመሰሰው ይገኛል። የህዋት ኃይሎች በበኩላቸው በጦርነቱ ያደረግነው ነው ስልታዊ ማፈግፈግ ነው ሲሉ ይደመጣል። ባለፉት ሁለት ሳምንት የሰሜን ሸዋዎቹን ደብረሲናና ሸዋ ሸዋሮቢን፣ የኦሮሞ ብሔረሰቧን ከሚሴን፣ የደቡብ ወሎዎቹን ደሴና ኮምቦልቻን ጨምሮ የተለያዩ አካባቢዎች ከህዋት ኃይሎች ነጻ መውጣታቸው ሲዘገብ ቆይቷል። ለአሜሪካ ድምፅ ሬዲዮ መስፍን አድራጊ አመሰግናለሁ። መስፍን ለዘገባው። ዛሬ ዓለም አቀፍ የፍልሰተኞች ቀን ነው። በፍልሰተኞች ላይ የጥላቻ አድራጎቶችና የመጤ ጠልነት አዝማሚያ እየተበራከተ መሆኑን የተባበሩት መንግስታት ድርጅት አስታወቀ። ድርጅቱ ዛሬ ባወጣው ሪፖርት ፍልሰተኞችን መግፋትና ማግለል የኮቪድ-19 ወረርሽኝ ዓለምን ክፉኛ እየጎዳ ባለበት ወቅት የብዙዎችን ሕይወት አደጋ ላይ ሊጥል እንደሚችል አስጠንቅቋል። ዛሬ በዓለም ውስጥ አንድ ቢሊየን የሚሆን ሰው ወይም ከሰባት ሰዎች አንዱ ፍልሰት ላይ መሆኑን የመንግስታቱ ድርጅት ተቋማት አስታውቀዋል። ከዚህ ቁጥር ውስጥ 281 ሚሊዮኑ ድንበር አቋራጭ ሲሆኑ 84 ሚሊዮን ሰው በግጭቶች በሁከትና በአየር ንብረት ለውጥ ምክንያት የሚፈናቀልና የሚንቀሳቀስ መሆኑ ተገልጿል። ብዙ ፍልሰተኞች የተሻለ ኑሮ ፍለጋ ህይወታቸውን ለአደጋ እያጋለጡ እንደሚጓዙ፣ ሌሎች ብዙዎች ደግሞ በሰው ሰራሽና በተፈጥሮ አደጋዎች ምክንያት ቤታቸውን እየጣሉ እንደሚሰደዱ የዓለም አቀፍ የፍልሰት ድርጅት ዋና ዳይሬክተር አንቶኒዮ ቪቶሪዮ ተናግረዋል። ብዙ ሰው በአደገኛ ህገ ወጥ አዘዋዋሪዎች እጅ እንደሚወድቅና ኮቪድ-19 ፍልሰተኞች የሚደርሱባቸውን እንግልትና ጉዳት ያባባሰው መሆኑን ዳይሬክተሩ አመልክተዋል። በዚህ ምሽት ከፍልሰትና ስደት ጋር የተያያዘ ዘገባ ይዘናል፣ ተከታተሉት። አሁን በዓለም ዙሪያ እየታየ ላለው የኮቪድ-19 ማሻቀብ ምክንያቱ የክትባቶች በተካከለ ሁኔታ አለመዳረስ መሆኑን የዓለም የጤና ድርጅት አስታወቀ። የኮቪድ-19 ክትባት መሰጠት ከጀመረ አንድ ዓመት ማስቆጠሩን በመጀመሪያው የአፍሪካ የህብረተሰብ ጤና ጉባኤ ላይ ያስታወቁት የድርጅቱ ዋና ዳይሬክተር ቴድሮስ አድሃኖም የሞቱ መጠን ከሶስት እጥፍ በላይ ማሻቀቡንና ከአምስት ሚሊዮን በላይ ቁጥር ያለው ሰው መርገፉን፣ ዓለም አሁንም በኮቪድ-19 ተቀስፋ እንዳለች መሆኑን ተናግረዋል። ምንም እንኳ የብዙ ውጤታማና ደህንነታቸው የተረጋገጠ ክትባቶች እንዲህ በተፋጠነ ጊዜ መገኘት የሳይንስ ድል ቢሆንም የስርጭቱ የተዛባና የተመጣጠነ አለመሆን ግን የሰው ልጅ ውድቀት ሆኗል ብለዋል ዳይሬክተሩ። በዓለም ዙሪያ እስካሁን ስምንት ነጥብ አምስት ቢሊዮን ክትባት መሰጠቱንና ይህም በክትባት ታሪክ ውስጥ እጅግ ከፍተኛውን ጣሪያ የነካ መሆኑን አስታውሰው አፍሪካ ውስጥ ግን ክትባቱን ሊወስድ ከሚችለው ወይም ከሚገባው ሰው ያገኘው ስምንት ከመቶ ብቻ መሆኑን አመልክተዋል። የደብሊዩ ኤችኦ ዳይሬክተር ኮቪድ-19 ለመጪዎቹ ሁለት ድፍን ዓመታት አብሮን ሊቆይ እንደሚችል ግዙፉ የመድኃኒት ምርምርና አምራች ኩባንያ ፋይዘር ማስታወቁን ሮይተርስ ዘገበ። ዕድሜያቸው ከሁለት እስከ አራት ዓመት ለሚሆን ህጻናት የሚሰጠው አነስተኛ መጠን ያለው ክትባት የተገመተውን ያህል ውጤት አለማስገኘቱንም ኩባንያው አስታውቋል። በመጪዎቹ ሁለት ዓመታት ውስጥ በአንዳንድ አካባቢዎች ወረርሽኙ መጠን ባለበት የሚቀጥል እንደሚሆን በአንዳንዶች ደግሞ ከፍተኛ ግን በቁጥጥር ስር መዋል የሚቻል ሆኖ እንደሚቀጥል የኩባንያው የሳይንሳዊ ምርምሮች ኃላፊ ማይክል ዶልስተን ተናግረዋል። በሁለት ሺህ ሀያ አራት ዓመተ ምህረት ወረርሽኙ በዓለም ዙሪያ የተስፋፋ ሆኖ እንደሚቀጥል ኃላፊው የተነበዩ ሲሆን ወደፊት የሚፈጠሩት አዳዲስ የኮሮና ቫይረስ ዝርያዎች የመስፋፋቱን መጠንና የቆይታውን ሁኔታ እንደሚወስኑ አመልክተዋል። ፈረንሳይ በአፍሪካ ሳህል አውራጃ ያለውን ጦሯን መጠን እየቀነሰች ባለችበት ወቅት በአካባቢው ያሉ አማጽያንን እየተዋጉ ያሉ ወታደሮችን አቅም ለማጠናከር ቻድ አንድ ሺህ ወታደሮችን ወደ ማሊ ለመላክ ማቀዷን የማሊ የውጭ ጉዳይ ሚኒስቴር አስታወቀ። አሁን ሰሜንና ማዕከላዊ ማሊ ውስጥ የተሰማራው የመንግሥታቱ ድርጅት አቃቤ ሰላም ኃይል 13ሺህ የሚደርስ ሲሆን ቻድ 1ሺ4መቶ ወታደሮቿን አሰልፋለች። በአካባቢው ቅኝ ገዢ ኃይል የነበረችው ፈረንሳይ ባርካኔ በሚባለው በአካባቢው በተሰማራው ዓለም አቀፍ ጸረ ሽብር ኃይል ውስጥ ያሰለፈቻቸውን አምስት ሺህ ወታደሮቿን ቁጥር እንደምትቀንስ ማሊ ማስታወቋን ሮይተርስ ዘግቧል። ሩሲያ በዩክሬን ድንበር ላይ ያከማቻቸውን ወታደሮቿን ቁጥር የምትቀንስ ከሆነ ከክሬምሊን ጋር ተቀምጠው ለመደራደር ፈቃደኛ ሊሆኑ እንደሚችሉ ዩናይትድ ስቴትስ እና የሰሜን አትላንቲክ የጦር ትብብር ድርጅት ኔቶ ፍንጭ መስጠታቸው ተሰምቷል። ይሁን እንጂ ለደህንነቴ ዋስትና ስትል ሩሲያ ያቀረበችውን የተስፋፋ የተባለ ጥያቄ ይቀበላሉ ብላ መጠበቅ እንደማይኖርባት የአሜሪካ ባለስልጣናትና ባለሙያዎች ተናግረዋል። የሩሲያ ጥያቄ ኔቶ ምስራቅ አውሮፓ ኮከስ ወይም ካፍካዝ አካባቢዎችና ማዕከላዊ እስያ ውስጥ እያካሄደ ያለውን መስፋፋት ማቆምን የሚያካትት እንደሆነ ታውቋል። የሩሲያ የውጭ ጉዳይ ሚኒስቴር አርቅቆ በዚህ ሳምንት መጀመሪያ ለምዕራባውያኑ ያቀረበውና ትናንት ይፋ የተደረገው ውል ረቂቅ በኢትዮጵያ የዘመን አቆጣጠር ከሺ ዘጠኝ መቶ ዘጠና ዓመተ ምህረት በፊት የኔቶ ኃይል ባልነበረባቸው የምስራቅ አውሮፓ ሀገሮች ውስጥ ተጨማሪ ጦር ያለማሰማራትን ግዴታ ያካተተ ሲሆን ለዚህ በተናጠል የተዘጋጀ ረቂቅ ውል እንደማይገዙ አሜሪካና ኔቶ አስታውቀዋል። ከተጠቀሰው ጊዜ በኋላ የጦር ትብብር ድርጅቱን የተቀላቀሉት ሀገሮች ፖላንድን፣ ሃንጋሪን፣ ቼክ ሪፐብሊክን፣ የባልቲክ ሀገሮችንና ሌሎችም የቀድሞ የሶቪየት ሪፐብሊኮችን እንደሚጨምር ተገልጿል። በኢትዮጵያ የዘመን አቆጣጠር በ977 ዓመተ ምህረት ኢትዮጵያ ውስጥ ተከስቶ ለነበረው ድርቅ ዓለም አቀፍ ድጋፍ ለማሰባሰብ የተዘጋጀውን ዊ አር ዘ ወርልድ ኅብረ ዝማሬ ካቀናበሩት ከመሩትና ለአየር ካበቁት የኪነ ጥበብ ባለሙያዎች አንዱ የነበረው ኬን ክራግን በ85 ዓመት ዕድሜው ማረፉን አሶሽትድ ፕሬስ ዘገበ። ፕሮዲውሰር፣ ስራ አስኪያጅና በጎ አድራጊው ክራግን ከነ ሊዮኔል ሪቼ ኬኒ ሮጀርስና ማይክል ጃክሰን እንዲሁም ሌሎችም ጋር ሆኖ የሰራው ይህ ዝማሬ ያኔ የዓመቱን የኤሚ ሽልማት ተቀዳጅቷል። በተመሳሳይ ሰዓት በሰላሳ ሺህ ራዲዮ ጣቢያዎች ተሰራጭቶ በሚሊዮኖች የሚቆጠሩ ሰዎችን በዓለም ዙሪያ አነቃቅቷል። ክራገን ያረፈው ሎስ አንጀለስ ቤት ውስጥ መሆኑን ቤተሰቦቹ እንደነገሩት ኤፒ ዘግቧል። ክራገን የተባበሩት መንግሥታት የሰላም ሜዳሊያም ተሸልሟል። የተከበራችሁ አድማጮች ለዜና የተያዘው ሰዓት አበቃ። ለቀሪ ዝግጅቶቻችን እስከ ምሽቱ አራት ሰዓት አብራችሁን ቆዩ። ዜናውን ያሰማኋችሁ ሰሎሞን አባተ ነኝ። ጤና ይስጥልኝ። በ19 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮ በኢትዮሳት ቨርቹዋል ቻናል 57 ዲግሪስ ዌስት ከዋሽንግተን ዲሲ የሚተላለፍላችሁን የዛሬ ቅዳሜ ታህሳስ 9 2014 ዓ ም ዝግጅታችንን ነው ከአሜሪካ ድምጽ እየተከታተላችሁ ያላችሁት። ዝግጅቶቻችንን ከራዲዮ በተጨማሪ በዌብሳይታችን አማሪክ ዶት ቪኦኤ ኒውስ ዶት ኮም ላይ እንዲሁም በአት በአትቪኦኤ አማሪክ የፌስቡክ ገጻችን በቀጥታ ማዳመጥ ትችላላችሁ። አሁን ወደ እለቱ የመጀመሪያ ዘገባችን እንውሰዳችሁ። ኢትዮጵያ ውስጥ ባለው እጅግ የከበደ የሰብአዊ መብቶች ሁኔታ ላይ ለመነጋገር በሚል ትላንት የተሰበሰበው የተባበሩት መንግስታት ድርጅት የሰብአዊ መብቶች ምክር ቤት አጣሪ አካል እንዲቋቋም ወስኗል። የምክር ቤቱ አባል ከሆኑት የአፍሪካ ሀገሮች የድጋፍ ድምፅ የሰጠ የለም። የስብሰባውን መጠራት ቀደም ሲል የተቃወመችው ኢትዮጵያ የምክር ቤቱን አድራጎት በሉዓላዊነቷ ጣልቃ መግባት መሆኑን በመግለጽ ኮንና እንደማትተባበር አስታውቃለች። ስመኝሽ የቆየ ጽጽራላት ትላንት በጄኔቫ የተካሄደውና በኢትዮጵያ እየደረሰ ነው የተባለውን አስከፊ የሰብአዊ መብቶች ጥሰት የገመገመው ስብሰባ እንዲካሄድ የተጠራው በአውሮፓ ህብረት መሆኑና ከአርባ ሰባቱ የምክር ቤቱ አባል ሀገሮች አንድ ሶስተኛው ጥሪውን በመደገፋቸው መሆኑን ምክር ቤቱ በድኅረ ገጹ ላይ በወጣው ጽሁፍ ጠቁሟል። የመንግስታት ድርጅቱ ሰብአዊ መብቶች ምክር ቤት ምክትል ኮሚሽነር ናዲያ አልናሺፍ ትላንት ስብሰባውን ሲከፍቱ ባደረጉት ንግግር ለ13 ወራት በተካሄደው ጦርነት ምክንያት ትግራይ ክልል ውስጥ ከ10 ሰው ዘጠኙ እርዳታ ጠባቂ መሆናቸውን የተናገሩ ሲሆን፣ በመንግስታቱ ድርጅት የሰብአዊ አቅርቦቶች ሰራተኞች ባለፈው ሰኔ የማንቂያ ጥሪ ከተሰማ ወዲህ ወደ ክልሉ እየገባ ያለው እርዳታ እጅግ የተወሰነ ነው ብለዋል። ኮሚሽነሯ አክለው በአሁኑ ጊዜ ከ አራት መቶ ሺህ በላይ የሚሆን ሰው የረሀብ ቸነፈር በሚመስል ሁኔታ ላይ ሳይገኝ አይቀርም ብለዋል። በተጨማሪም ተዋጊዎቹ ወገኖች ተኩስ እንዲያቆሙ የሚቀርብላቸውን ዓለም አቀፍ ጥሪዎች እንዲያከብሩ ምክትል ኮሚሽነሯ በንግግራቸው የጠየቁ ሲሆን ትግራይ፣ አማራና አፋር ክልሎች ውስጥ ቁጥሩ ቢያንስ ሁለት ሚሊየን የሚሆን ሰው መፈናቀሉን እንዲሁም ከ9.4 ሚሊዮን በላይ ሰዎች ደግሞ ለምግብ እጥረት መጋለጣቸውን ተናግረዋል። ብዙዎቹ ሕይወት አድን እርዳታ እየደረሰላቸው አለመሆኑንም ጨምረው ገልጸዋል። ጥቅምት 23 2014 ዓ ም ከወጣው ብሔራዊ የአስቸኳይ ጊዜ አዋጅ ወዲህ ህወሀትን ይደግፋሉ የተባሉ ከ5000 እስከ 7000 የሚሆኑ ሰዎች በገፍ መታሰራቸውን፣ ከመካከላቸውም ከ10 በላይ ጋዜጠኞችና የመንግስታቱ ድርጅት ሰራተኞች እንደሚገኙባቸው፣ ብዙዎቹ ከሌሎች ሰዎች ጋር እንዳይገናኙ መደረጉን ወይም በኃይል ደብዛ ማጥፋት ሊባል በሚችልና ብርቱ ስጋት በሚያጭር ሁኔታ ያሉበት ቦታ እንዳይታወቅ መደረጉንም ኃላፊዋ ለጉባኤው አስረድተዋል። ኮሚሽነሩ አክለው መንግስት በአስቸኳይ ጊዜ አዋጁ የሚወሰዱ እርምጃዎች ሀገሪቱ በዓለም አቀፍ የሰብአዊ መብቶች ድንጋጌ መሰረት ካለባት ኃላፊነት ጋር የሚሄድ መሆኑን እንዲያረጋግጥ መናገር እፈልጋለሁ ያሉ ሲሆን ከቅርብ ጊዜያት ወዲህ በአስቸኳይ አዋጁ ስም ባለስልጣናት የሚወስዷቸው እርምጃዎች you <laughs> መንግስት የጋራ ምርመራውን ምክረ ሀሳብ ለመፈጸም ካሳየው ቁርጠኝነት ጋር የሚሄድ አይደለም ብለዋል። የኢትዮጵያ መንግስት ፍትሐዊና ነጻ የፍርድ ሂደት እንዲያከናውን የጠየቁት ኮሚሽነሯ አልናሺፍ ዓለም አቀፍ አሰራር መዘርጋት ተጨማሪ እገዛ ሊሆን እንደሚችል አሳስበው ሁሉም ወገኖች በሀገራዊ ምክክር ኮሚሽኑ አማካኝነትና በአፍሪካ ህብረት የአደራዳሪነት ጥረት ትርጉም ላለውና አቃፊ ለሆነ ንግግር እንዲቀመጡ ጥሪ አድርገዋል። ትላንት የተካሄደው ስብሰባ ላይ የኖርዲክ ባልቲክ ሀገራትን ወክለው የተናገሩት የዴንማርክ የውጭ ጉዳይ ሚኒስትር በሰሜን ኢትዮጵያ እየተካሄደ ባለው ጦርነት ተሳታፊ የሆኑት አካላት እያደረሱት ያለው የወሲብና የጾታ ጥቃት፣ ዘርን መሰረት ያደረገ ጥቃትና የጥላቻ ንግግር እያሳሰባቸው መሆኑን ጠቅሰው የደረሱትን ጥቃቶች የሚያጣራ ገለልተኛ ቡድን እንዲቋቋም ጠይቀዋል። ኢትዮጵያ መንግስት ግብረ ኃይል በማቋቋም ተጠያቂነትን ለማስፈንና ጥቃት አድራሾቹን ለፍትህ እንዲቀርቡ የሚያደርገውን ጥረት እናደንቃለን። ሆኖም በዚህ ተቋም የሚደረገው ምርመራ የደረሰውን የመብት ጥሰት መጠን ሊሸፍንና ተጠያቂነት ለማስፈን ዓለም አቀፍ ደረጃ ሊያሟላ አይችልም የሚል ስጋት አለን። ስለዚህ ተጨማሪ ገለልተኛ ዓለም አቀፍ ተቋም ምርመራውን ማካሄዱ አስፈላጊ ነው። ይሄ የደረሱ ጥሰቶች መረጃ በወቅቱ እንዲሰበሰብና ፍትህ እንዲሰፍን ይረዳል። የመንግስታት ድርጅቱ የሰብአዊ መብቶች ምክር ቤት በኢትዮጵያ በላይ ልዩ ስብሰባ እንዲያካሄድ ጥሪ ያቀረበው የአውሮፓ ህብረትን ወክለው የተናገሩት የስሎቫኒያ ተወካይ በበኩላቸው የአውሮፓ ህብረት በኢትዮጵያ ላለው ቀውስ ወታደራዊ ኃይል መፍትሄ ይሆናል ብሎ እንደማያምን እና የአፍሪካ ህብረትን ጨምሮ በቀጠናው ባሉ ሀገሮች ሰላም ለማስፈን የሚደረጉ ጥረቶችን እንደሚደግፉ አረጋግጠዋል። ሆኖም በኢትዮጵያ የአስቸኳይ ጊዜ ከታወጀ አንስቶ እየታሰሩ ባሉ ሰዎች ዙሪያ ግልጽነት እንዲኖር፣ የታሰሩባቸው ቦታዎችም እንዲ Koban gutse aiki ቀደም ሲል በጥምረት የተካሄደውን ምርመራ ለማጎልበት ዓለም አቀፍ ገለልተኛ ቡድን መቋቋም አለበት ብለን እናምናለን፣ ያሉት የስሎቫኒያ ተወካይ በሀገር ውስጥ የሚደረገውን ጥረት ለማገዝና ተጠያቂነትን ለማረጋገጥ ይሄ አስፈላጊና በፍጥነት መደረግ ያለበት ነው ብለን እናምናለን ብለዋል። ልዩ ስብሰባውን ተከትሎ የመንግስታቱ ድርጅት የሰብአዊ መብቶች ምክር ቤት ዓለም አቀፍ አጣሪ ኮሚሽን እንዲቋቋም ወስኗል። ውሳኔው በ21 የድጋፍ በ15 የተቃውሞና በ11 የታቀቡ ድምጾች የጸደቀ ሲሆን፣ የጉባኤው አባል ከሆኑ 13 የአፍሪካ ሀገሮች የድጋፍ ድምጽ የሰጠ የለም። ሰባቱ ተቃውመዋል። ስድስቱ ድምጽ ከመስጠት ታቅበዋል። በውሳኔ ሀሳቡ መሰረት የፊታችን ሰኔ ለሚካሄደው የምክር ቤቱ ሃምሳኛ ጉባኤ ላይ ሪፖርት እንዲያቀርብ የሚጠበቀው ይህ መርማሪ አካል በምክር ቤቱ ፕሬዝዳንት የሚሰየሙ ሶስት የሰብአዊ መብቶች ጉዳዮች ባለሙያዎች የሚኖሩ ሲሆን እድሜው ሊራዘም የሚችል ሆኖ ለአንድ ዓመት እንደሚቆይ ተገልጿል። የቡድኑ ስራ ትግራይ ውስጥ በተካሄደው ግጭት በሁሉም ወገኖች ተፈጽመዋል በተባሉ የሰብአዊ መብቶች እና የሰብአዊና የስደተኛ ሕግ ጥሰቶች ውንጀላዎችና አቤቱታዎች ላይ ቀደም ሲል በተባበሩት መንግስታት ድርጅት የሰብአዊ መብቶች ከፍተኛ ኮሚሽነር ቢሮና በኢትዮጵያ ሰብአዊ መብቶች ኮሚሽን በተካሄደው ጥምር ምርመራ ላይ ተጨማሪ እንደሚሆን በስብሰባው ላይ ተመልክቷል። ለመርማሪዎቹ የተሰጠው ኃላፊነት በተጠያቂነት በእርቅና ቁርሾን በማሻር ስራዎች ላይ ለኢትዮጵያ መንግስት የሽግግር ፍትህ መመሪያ ማሰናዳትን እንደሚያጠቃልልም ተገልጿል። በጄኔቫ የተካሄደውን ልዩ ስብሰባ ተከትሎ መግለጫ ያወጣው የኢትዮጵያ ሰብአዊ መብቶች ኮሚሽን ምክር ቤቱ ከኮሚሽኑ ጋር በመተባበር ያካሄደው ምርመራ እያለ በተመሳሳይ ጊዜ የተፈጸሙ ጥሰቶችን ለመመርመር ሌላ ቡድን መቋቋሙን አላስፈላጊ ነው ሲል ተቃውሞውን አሰምቷል። ኮሚሽኑ ከተባበሩት መንግስታት ድርጅት የሰብአዊ መብቶች ከፍተኛ ኮሚሽነር ቢሮ ጋር በጥምረት አካሂዶት የነበረው ምርመራ በጸጥታ ችግር ምክንያት ያልደረሰባቸውን አካባቢዎችና ከሰኔ በኋላ የደረሱ የመብት ጥሰቶችን ለመመርመር በመሸጋገር ፋንታ አዲስ አጣሪ ኮሚሽን ማቋቋሙ ጥቃት የደረሰባቸውን ሰዎች በፍጥነት መፍትሄ እንዳያገኙ የሚያዘገይ ነው ሲልም ነቅፏል። መንግስት የጥምረቱን ምክረ ሀሳብ ለመተግበር የሚያደርገውን ጥረትም ያደናቀፋል ብሏል። ትላንት በተካሄደው ስብሰባ ላይ የኢትዮጵያን አቋም የተናገሩት ጄኔቫ የሚገኘው የመንግስታቱ ድርጅት ቢሮ የኢትዮጵያ ቋሚ ተጠሪና በስዊዘርላንድ፣ በኦስትሪያ፣ በሃንጋሪና በሮማንያ የኢትዮጵያ አምባሳደር ዘነበ ዘገየ በበኩላቸው ሀገራቸው ለሰብአዊ መብቶች መጠበቅ ያላት ቁርጠኝነት ያልተቆጠበ መሆኑን ተናግረዋል። የምክር ቤቱንም ስብሰባ የፖለቲካ ዓላማ ያለው ጣልቃ ገብነት ብለውታል። እርሳቸው የሚመሩት የኢትዮጵያ ልዑካን ቡድንም ሂደቱን እንደሚቃወም ተናግረዋል። አምባሳደር ዘነበ በንግግራቸው የኢትዮጵያ መንግስት በጦርነቱ ወቅት ደረሱ የተባሉ የመብት ጥሰቶችን ለመመርመር ከዓለም አቀፍ ተቋማት ጋር ትብብር ሲያደርግ መቆየቱን አስታውሰዋል። ኦፊስ ኦፍ ዘ ሃይ ኮሚሽነር ፎር ሂውማን ራይትስ ኤንድ ኢትዮጵያን ሂውማን ራይትስ ኮሚሽን የጋራ ጥረታችንን ለመደገፍ የመንግስታቱ ድርጅት የሰብአዊ መብት ኮሚሽንና የኢትዮጵያ ሰብአዊ መብቶች ኮሚሽን በሰሜን ኢትዮጵያ ደረሱ የተባሉ የሰብአዊ መብት ጥሰቶች ዙሪያ የጋራ ምርመራ አድርገዋል። የተላለፉትን ምክር ሀሳቦች ለመተግበርም ያለንን ቁርጠኝነት ግብረ ኃይል በማቋቋም አሳይተናል። አምባሳደር ዘነበ አክለው የሰብአዊ መብቶች ምክር ቤቱ በኢትዮጵያ ላይ ያካሄደው ልዩ ስብሰባ ምክር ቤቱን የተሰወረ አጀንዳን ለማስፈጸም ግፊት ማድረጊያ ለመጠቀሚያነት የቀረበ ነው በማለት እርሳቸው የሚመሩት የኢትዮጵያ ልዑካን ቡድንም ሂደቱን እንደሚቃወም ተናግረዋል። የመጀመሪያ ምርመራ ከተጠናቀቀበት ጊዜ አንስቶ ኢትዮጵያ የሰብአዊ መብት ኮሚሽን ቢሮ በአፋርና በአማራ ክልሎች የደረሱ የመብት ጥሰቶች ዙሪያ ተጨማሪ የጋራ ምርመራ እንዲያደርጉ ጥሪ አቅርበናል። ይህ ስብሰባ ግን በህወት ሽምቅ ተዋጊዎች የደረሰውን የንብረት ውድመት አስገድዶ መድፈርና ሕፃናትን ለውትድርና መጠቀም አላወግዝም። ይህ የሽብርተኛ ቡድን ለትግራይ ክልል ሰብአዊ እርዳታ የሚያገለግሉ ከአንድ ሺህ በላይ እህል ጫኝ መኪናዎችንና አቅርቦቶችን ለውጊያ ተጠቅሞበታል። የምግብ ማከማቻ መጋዘኖችን፣ የኢንዱስትሪ ተቋማትን፣ ትምህርት ቤቶችን፣ የጤና ተቋማትን አውድሟል። ይህን ስብሰባ የጠሩት ሀገራት ግን ስለዚህ ደንታ አይሰጣቸውም። ይልቁንም ፍላጎታቸው በኢትዮጵያ መንግስት ላይ ለመጫን ቆርጠው ተነስተዋል። በስብሰባው ላይ ተቃውሟቸውን ያሰሙትና የአፍሪካ ሀገራትን ወክለው የተናገሩት የካሜሮን ተወካይ በበኩላቸው ስብሰባው የአውሮፓ ሀገራት ኢትዮጵያ ችግሯን ለመፍታት እያደረገች ያለችውን ጥረት እንዲሁም የአፍሪካ ሀገራት መፍትሄ ለማምጣት እየተጫወቱት ያለውን ሚና ከግምት ውስጥ ያላካተተ ነው ብለዋል። የስብሰባው መካሄድ እየተካሄደ ያለውን ጥረት እንደሚያደናቅፍ በመግለጽም የምክር ቤቱ አባላት የሚተላለፈውን ምክር ሀሳብ እንዲቃወሙ ጠይቀዋል። ጉባኤውን ውሳኔ ተከትሎ የኢትዮጵያ የውጭ ጉዳይ ሚኒስትር በይፋ ባወጣው መግለጫ የሰብአዊ መብቶች ምክር ቤቱ በድጋሚ የአንዳንዶች በፖለቲካ የተነሳሳ አጀንዳ ማራመጃነት መጠቀሚያ መሆኑን በመታዘቧ ኢትዮጵያ በእጅጉ አዝናለች ብሏል። መግለጫው አክሎ ምክር ቤቱ ልዩ ጉባኤውን የጠራው ስብሰባ ከመጥራት ይልቅ ገንቢ በሆነ ሁኔታ እንዲገባና ጉዳዩ ከሚመለከታት ሀገር ጋር በመተባበር መንፈስ እንዲሰራ የኢትዮጵያ መንግስት በተደጋጋሚ ያቀረበለትን ጥያቄ በመግፋት መሆኑን አመልክቶ አንዳንዶች በምክር ቤቱ ውስጥ አብላጫ ድምጽ በማግኘት የፈለጉትን ዓላማ ለማሳካት ችለዋል ብሏል። ሚኒስትሩ በመቀጠል ይህ የተደረገው ጥምር የምርመራ ቡድኑ ያቀረባቸውን ሀሳቦች ተግባራዊነትና የሚኒስትሮች የጋራ ግብረ ኃይልን ስራ ያለማወላወል እንዲደግፉ የሰብአዊ መብቶች ከፍተኛ ኮሚሽነሩ ቢሮና የኢትዮጵያ ሰብአዊ መብቶች ኮሚሽን በጋራ የሚያካሂዷቸውን ምርመራዎች ወደፊት እንዲቀጥሉ የኢትዮጵያ ሰብአዊ መብቶች ኮሚሽን ለሰብአዊ መብቶች ምክር ቤቱ ፕሬዝዳንት ትናንትና ለምክር ቤቱ አባላት ሁሉ ታህሳስ አምስት ሁለት ሺ አስራ አራት ዓመተ ምህረት ያስገባውን ጥያቄ በሚጻረር ሁኔታ ነውም ብሏል። ይህ በምክር ቤት ውስጥ ባሉ አንዳንዶች የተፈጸመ አድራጎት ይላል የውጭ ጉዳይ ሚኒስትሩ መግለጫ። በማስከተል በሉዓላዊት ሀገር የውስጥ ጉዳይ ጣልቃ ለመግባት አማራጭ ለመፈለግ የተደረገ ሙከራ ነው። በምድር ላይ ያለውን ሁኔታ ከማባባስ በስተቀር የሚፈይደው አንዳች ዓላማ የለውም። በምክር ቤቱ አማካኝነት ተቋማትን የማበራከት ልማድ በብዙ አጋጣሚዎች ግባቸውን ሳይመቱ የከሸፈ መሆኑን መግለጫው አመልክቶ በውስጥ ጉዳዮቻቸው ጣልቃ መግባትን በማይቀበሉ ሀገሮች ላይ ጫና ማሳረፊያ መሳሪያ ብቻ ሆነዋል ብሏል። ኢትዮጵያ ልዩ ስብሰባውና መግለጫው በፖለቲካ የተነሳሳ በምክር ቤቱ ስራ ላይ እምነት የሚያሳጣ ከሁሉም በላይ ደግሞ የግዛት ጥብቅነቷን ብሔራዊ ልዕልናዋንና የፖለቲካ ነፃነቷን የሚዳፈር ሲል የፈረጀውን ውጤት ጨርሶ አትቀበልም ብሏል። ኢትዮጵያ ያለ እውቅና የተጫነባት ከዚህ የተፈጠረ አሰራር ወይም ተቋም ጋር እንደማትተባበር በድጋሚ ታረጋግጣለች ብሏል። የውጭ ጉዳይ መስሪያ ቤቱ ድጋፋቸውን የገለጹላትና አብረዋት የቆሙትን እንደምታመሰግንና ባለም አቀፍ ህግ መሰረት ሰብአዊ መብቶችን በማክበርና በመጠበቅ ቁርጠኝነቷ እንደምትገፋም አስታውቋል። የኢትዮጵያ የውጭ ጉዳይ ሚኒስትር መግለጫ የተዘጋው መንታ አቋም ይበቃል፣ የአንድ ወገን በጉልበት የማዋከብ እርምጃዎችን መውሰድ ይበቃል በሰብዓዊ መብቶች ስም በውስጥ ጉዳዮች ጣልቃ መግባት ይበቃል በሚሉ መልእክቶች ነው። በሰብዓዊ መብቶች ምክር ቤቱ ስብሰባ ላይ ለምርመራ ኮሚሽኑ መቋቋም የድጋፍ ድምፅ የሰጡት አርጀንቲና፣ አርሜንያ፣ ኦስትሪያ፣ ባሃማስ፣ ብራዚል፣ ቡልጋሪያ፣ ቼክ ሪፐብሊክ፣ ዴንማርክ፣ ፊጂ፣ ፈረንሳይ፣ ጀርመን፣ ጣሊያን፣ ጃፓን፣ ማርሻል ደሴቶች፣ ሜክሲኮ፣ ሆላንድ፣ ፖላንድ፣ ደቡብ ኮሪያ፣ ዩክሬን፣ ዩናይትድ ኪንግደም እና ዩራጓይ ሲሆኑ የተቃወሙት ደግሞ ቦሊቪያ፣ ቡርኪና ፋሶ፣ ካሜሩን፣ ቻይና፣ ኮትዲቫር፣ ኩባ፣ ኤርትራ፣ ጋቦን፣ ህንድ፣ ናሚቢያ፣ ፓኪስታን፣ ፊሊፒንስ፣ የሩሲያ ፌዴሬሽን፣ ሶማሊያ እና ቬንዙዌላ ናቸው። ባህሬን፣ ባንግላዴሽ፣ ኢንዶኔዥያ፣ ሊቢያ፣ ማላዊ፣ ሞሪታኒያ፣ ኔፓል፣ ሴኔጋል ሱዳን፣ ቶጎ እና ኡዝቤክስታን ድምፅ ከመስጠት ታቅበዋል። ለአሜሪካ ድምፅ ዘገባ ስመኝሽ የቆየ ዋሽንግተን ዲሲ። ስመኝሽን እናመሰግናለን። ወደ ተከታዩ ዘገባችን እናልፋለን። ዛሬ ዓለም አቀፍ የፍልሰተኞች ቀን ነው። በአፍሪካ እንዲሁም በመካከለኛ ምስራቅ ቁጥራቸው በርከት ያሉ ኢትዮጵያውያን ዜጎች ይኖራሉ። ከእነዚህ ኢትዮጵያውያን በፍልሰተኝነት እና በስደተኝነት በሚኖሩበት ሀገራት ብዙ ውጣ ወረዶች እንዳሉባቸው ይናገራሉ። ገልሞ ዳዊት ቀጣዩን መሰናዶ አዘጋጅቷል። ሀሙድ ትውልድ ኢትዮጵያዊት ናት። የምትኖረው በሊባኖስ ቤይሩት ከተማ ሲሆን የሁለት ልጆች እናት ናት። በሊባኖስ ለ18 ዓመታት መኖሯን የምትናገረው አሙድ ልክ ወደዚ ሀገር እንደገባች የተለያዩ ስራዎች መስራቷን አሁን ግን የራሷ ስራ እንዳላት ታብራራለች። እኔ እዚህ ሀገር አስራ ስምንት አመት ነው። የተወሰነ ጊዜ ሰው ቤት ሰርቻለሁኝ። አንድ አራት አመት ይሆናል የሰራሁት። ከዛም በኋላ ግን የራሴን ስራ ፈጠሪ ነው ምኖር ያለሁት። ትንሽ የጸጉር ቤት አለኝ። ኢትዮጵያውያን እህቶች ይመጣሉ፣ ጸጉራቸውን ይሰራሉ። አብረን በዚህ አይነት ሁኔታ ነው የምተዳደረው። ሀገርን የመሰለ የለም ግን፣ ከኢትዮጵያ ይሻላል ብዙ ኢትዮጵያውያን ያሉ እዛ ሀገር በጣም ከሚጠበቀው በላይ እንግዲህ ብዙ እህቶቻችን ተመዝግበው ገብተዋል። ኢትዮጵያ ግን አሁን እንደምንሰማው አሁንም እየወጡ ነው ነው የሚባለው ይመጣሉ ተመልሶ ወደ እናንተ አ በሊባኖስ የሚኖሩ ሌሎች ኢትዮጵያውያን ሕይወት ምን እንደሚመስልም ታብራራለች። አሁን አብዛኛውን እህቶቼ ቤት ነው የሚፈልጉት ውጭ አሁን በፊት ቢሮን ብናገኝ እንሰራ ነበር። ባንክን ብንሰራ ነበረ። ግን በሀገሪቷ ብር ውድቀት ምክንያት የራሳቸውን ብር ነው የሚከፍሉት። ቢሮ ከሰራ ወይ ባንክ ከሰራ የራሳቸውን ብር ነው የሚከፍሉት። እኛ ደግሞ የነሱ ብር ለእኛ ምንም አያደርግልንም፣ ኢትዮጵያ ምንም ስለማይጠቅም። ስለዚህ አብዛኞቻችን አሁን ሰው ቤት ነው የምንመርጠው። ለምን ሰው ቤት ስትሰራ በዶላር ነው የሚከፍሉ። የተወሰነ ልጆች ደግሞ ስራ አጥተው ቁጭ ያሉ ልጆች ደግሞ በሰዓት ስራ የሚባል አለ። በሰዓት ስራ ሰርተው ይውላሉ። ደስ የሚልህ ነገር ግን ቤሩት ማለት ነው። በቀን በቀን ስራ አታጣም። ምግብህን ጉርሻህን አግኝተህ ታድራለህ። አሙድ በቤሩት የሚኖሩት ኢትዮጵያውያን በፍቃድ እንዲሁም ፍቃድ ሳይኖራቸው የሚሰሩት እንዳሉ ትናገራለች። አሁን ለምሳሌ እኔ ጸጉር ቤት አለ አልተመቻትም። የምትሰራባት ሴትዮ መጥፎ ከሆነች ወይ የሆነ የተበደለችው ነገር ካለ ትወጣለች። ያው ፀጉር ቤት ስለሆነ ያው ስለሚታይ ማለት ነው ደብሎ በዛ ላይ የኢትዮጵያ ፀጉር ቤት ስለሚል ትመጣለች። እህቴ ወደ እኔ ስራ ፈልግላታለው። የአረቦች ይጠይቁኛል፣ የምታውቂው ስራ ይፈታ ሰው ካለ እንፈልጋለን። ገብታ ትሰራለች። ይሄ የመውጣቱ ነገር አይቻልም ነበር። አንድ ሰው ስትሰቃይ ወይ ደግሞ ሆነ ችግር ልቻለው አይነት ነገር ነበር። አሁን ግን በተቻለን መጠን ማለት ነው ከቸገራት በቃ ትወጣለች ስራዋን ሌላ ቦታ ስራ ገብታ በስነ ስራ ሰርታ መኖር ትችላለች። እነዛ ሰዎች ደግሞ ጫና ያደርጉባትም ለምን እንደሆነ ታውቃለህ? ወረቀት እሷ በእነሱ ስም ስላልሆነ መጫን አይችሉም። ወጥታ ደግሞ ሌላ ስራ ማግኘት ትችላለች። ያመጧት ሰዎች ግን በስማቸው እስከሆነች ድረስ ጫና ሊያደርጉባት ይችላሉ። አንዳንዴ ደግሞ ከደሞዙ አነስተኝነት ይወጣሉ ውጪ በውጭ ስትሰራ ከፍ ይላል። የሊባኖስ ፖለቲካ በተለይ ከሁለት ዓመታት ወዲህ ውጥንቅጥ ውስጥ ነው። ይህም የአገሪቱን ኢኮኖሚ እየጎዳ መሆኑ ተነግረዋል። በተለይ የሊባኖስ ገንዘብ ከዶላር ጋር ሲነጻጸር የመግዛት አቅሙን በ90 በመቶ ያጣ ሲሆን ይህም የዋጋ ግሽበትን በ137 በመቶ እንዲጨምር ምክንያት መሆኑን የሊባኖስ መንግስት አሐስ ተቆጣጣሪ መስሪያ ቤትን ጠቅሶ ብሉምበርግ ዘግቧል። ይህ ክስተት በዛ በሚኖሩ ኢትዮጵያውያን ላይ ስላስከተለው ጫና ለሁለት አስርተ ዓመታት በቤይሩት የኖረችው ሀሙድ እንዲህ ትላለች። ኢኮኖሚያ ትንሽ ስለወደቀ ነገሮች ተወደዱ እና የምናገኝ የነበረው ክፍያ መቀነስ። ምናልባት ብታነጻጽርልኝ እና በፊት ምን ያክል ያገኙ ነበር የሚሰሩ ሰዎች? አሁን ያመጣው ጫናና የቀነሰው ነገር ምንድን ነው? በፊት አምስት ስድስት በጣም ተከፈለ ከተባለ ደግሞ ሰባት መቶ ዶላር ድረስ ይከፈል ነበር። አሁን ብዙም ባይሆን አራት አምስት የሚከፈላቸው አሉ። አብዛኛውን ግን በሶስት ነው። በፊት ደግሞ ኢኮኖሚዋ ማለት ነው እኛ ማጋነን አይሆንብኝና የእነሱን አስር ብር ይዘን ማለት ነው በጣም የምንፈልገውን ነገር አድርገን ከምግብ ማለት ነው ተርፎን ለሁለተኛው ቀን የምናሳድርበት ነው የነበረው። አሁን ግን ድብል በጣም ድብል ጨምሯል። ያም ሆኖ በይሩት ለፍቶ ለማደር ለሚፈልግ ሰው በቂ ነው። ባይናት ሐሙድ ይህ የጸጥታ ኃይሎች ፍልሰተኞችን የመኖሪያ ፈቃድ የላቸውም ብለው ሲያስቸግሩ አይስተዋልም ካለች በኋላ ስለ ነገ ተስፋ እንዲህ ትላለች። ሁሉም ሰርቶ አግኝቶ አገሩ ለመግባት ፍላጎት አለው። ግን ከኢትዮጵያ ክፍያ አንጻርና እዚህ ከፍዬ በቀላል ዋጋ ነገሮችን አከናውኜ አድርጌ ማደር እየቻልኩኝ በጣም ልዩነት ስላለው እኔ ሌሎች ነገሮችን አላስባቸውም። በቃ እዚህ ጋ የኖርኩ ነው ያለሁት። የሆነች ትንሽዬ ቀላል ምሳሌ ልስ ከትራንስፖርት አንጻር እኔ ትራንስፖርት ቤሩት ውስጥ ማለት ነው፣ ከኋላ እየለመነኝ ነው ታክሲ የሚሄደው። እኔ ኢትዮጵያስ በምሰፈርበት ሰዓት ሁለት ሰዓት እና ሶስት ሰዓት ተሰልፌ ቆሜ ነው ታክሲ የሚይዘው። በቀላል ነገር እንኳን አንጻር ማለት ነው እና ኖሮ ብዙም የማይሳኩልህ ነገሮች አሉ ኢትዮጵያ እዚህ በቀላሉ የምታገኛቸው ያንን ሲያይ ሰው በቃ ሳርቼ የተወሰነ ችግርን ቢኖር እዚ ሳርቼ እዚህ ቢኖር ይሻለኛል ነው። አብዛኛውን ጊዜ ተሰብስበን ስንኖር ስናቃር ነው ከኢትዮጵያ ጋር ከክፍያውም ካለውም አገልግሎት አንጻር አስር እጅ ይሻላል። እንግዲህ ነገ የሚፈጠረውን አናቀውም። በርካታ ትውልድ ኢትዮጵያውያንም በሌሎች የአፍሪካ ሀገራትም ይኖራሉ። ኤልያስ አቡባከር ኬንያ ናይሮቢ ነዋሪ ነው። ኤልያስ በስደተኝነት የሚኖር ሲሆን ከሀገሩ ከወጣ ከ20 ዓመት በላይ መሆኑን ይናገራል። የሶስት ልጆች አባት የሆነው ኤልያስ ከሶማሌ ወደ ኬንያ የገባው በ2011 ዓ ም ሲሆን አሁን ደግሞ የተሻለኝን ሥራ በመስራት ልጆችን አስተዳድራለሁ ይላል። አማቲን ቀባ ቤተሰብ አለኝ፣ ሶስት ልጆች። ያው በጸጉር ቤት ስራ ነው ቤተሰብን የማስተዳድረው። ኑሮ በስደት በተለይ ለቤተሰብ መሪ ከባድ ነው። ያው ፈጣሪን ተንተርሰን ነው የምኖረው። በተለይ እዚህ የሚያስቸግረው በፊት ስደተኞች ማህበር ነበራቸው፣ አሁን ያ የለም። ሁሉም በትውውቅ ነው የሚረዳዳው። ይሄ አሁን አዲስ ተገን ፍለጋ ለሚመጡትና በተለያየ ምክንያት የሚታሰሩትን ለማስፈታት አስቸጋሪ ነው። ስለዚህ ስደተኞች አሁን ህይወት እየከበዳቸው ነው። ኩመራ ባጫ ሱዳን ካርቱም የሚኖር ትውልድ ኢትዮጵያዊ ስደተኛ ነው። እንደ ኢሮፓን አቆጣጠር በ2016 ዓ.ም ወደ ሱዳን መሰደዱን ይናገራል። እኛ ተገን ፍለጋ ነው ወደዚህ ሀገር የተሰደድ ነው። የመጣንበት ሀገር ከእኛ ሀገር የባሰ ሁኔታ ውስጥ ነው ያለው። ለምሳሌ በሀገሩ ብጥብጥ ሲከሰትና ኑሮ ሲናጋ ይሄ ክስተት የእናንተም እጅ አለበት ብለው የሀገሬው ሰዎች ይዝቱብናል፣ ያስፈራሩናል። በዚያ ላይ ተገን የምትጠይቅበት ሀገር መጀመሪያ ሰላም ሊኖረው ይገባል። ስለዚህ የራሱን ዜጋ መብት ያላስከበረ ሀገር እንዴት የስደተኛን መብት ያስከብራል? በቃ እዚህ ስንኖር እኛ ምንም መብት የለንም። የአንድ ልጅ አባት የሆነው ኩመራ ብዙ ኢትዮጵያውያን በሱዳን እንዳሉ ጠቅሶ በስደተኝነት ስራ ሰርቶ መኖር ግን ከባድ መሆኑን ተናግረዋል። ሁለቱም ስደተኞች ማለትም ኤልያስና ኩመራ በስደተኝነት ህይወት ስለ ነገ ተስፋ ማሰብ አስቸጋሪ በመሆኑ ፈጣሪን ብቻ አስበን የየዕለት ኑሮን ለማሸነፍ እንጥራለን ብለዋል። የተባበሩት መንግስታት የዓለም አቀፍ የፍልሰተኞች ቀንን እንደ አውሮፓውያን አቆጣጠር በየዓመቱ ታህሳስ 18 ታስበው ይውላል። ዘንድሮም ቀኑ ሃርነሲንግ ዘ ፖቴንሻል ኦፍ ሂውመን ሞቢሊቲ ወይንም የሰዎችን ፍልሰት መቆጣጠርና ለተሻለ አቅም ማዋል በሚል መሪ ቃል ታስበው ውለዋል። በኢትዮጵያም የፍልሰተኞች ቀን ባለፈው አመስ ተከብሮ መዋሉን የተባበሩት መንግስታት የፍልሰተኞች ጉዳይ ድርጅት አይ ኦ ኤም ገልጸዋል። በዓሉ የኢትዮጵያ መንግስት የተባበሩት መንግስታት እንዲሁም የአፍሪካ ህብረት ተወካዮች ባሉበት መከበሩን ድርጅቱ አስታውቋል። በሥነ ሥርዓቱ ላይ የተገኙት የድርጅቱ የኢትዮጵያ ዲሬክተር ጂያን ዢያኦ በዓለም አቀፍ ደረጃ ስላለው የፍልሰተኞች ችግር ማብራሪያ ሰጥተዋል። ምስተር ዢያኦ በተለይ በቅርቡ በዓለም ዙሪያ የተከሰተው የኮቪድ-19 ወረርሽኝ ፍልሰተኞች ላይ ተጽዕኖ ማሳደሩን፣ አገራትም ለፍልሰተኞች ይለግሱ የነበረው ድጋፍ በዚሁ መቀነሱን ጠቁመው ይህ ሁኔታ ፍልሰተኞችን ለተለያዩ ችግሮች እንዳጋለጣቸው ተናግረዋል። ያው የተባበሩት መንግስታትና ሌሎች አባል ሀገራት ድርጅቱ ፍልሰተኞችን ርዳ ዘንድ ድጋፍ በመስጠታቸው አመስግነው አይወም የሰዎችን ፍልሰት ለማሳለጥ መርሃ ግብርን አውጥተው በርካቶችን በመርዳት ላይ ነው ብለዋል። ሀገራትም ፍልሰተኞችን መኖሪያ ከመንፈግ ይልቅ አስጠግተዋቸው ያሏቸውን የኢኮኖሚ አቅም ይጠቀሙ ዘንድ ጥሪ አስተላልፈዋል። የተባበሩት መንግስታት አሃዝ እንደሚያሳየው አሁን ከ260 ሚሊዮን በላይ ፍልሰተኞች በተለያዩ የዓለም ሀገራት ይኖራሉ። ለአሜሪካ ድምፅ ገልሞ ዳዊት ከአዳማ። ገልሞ ዳዊትን እናመሰግናለን። ወደ ተከታዩ ዘገባ ስናልፍ ከዚሁ ከስደተኞች ታሪክ ጋር የተያያዘ ዘገባ እናገኛለን። በሺዎች የሚቆጠሩ ኢትዮጵያውያን ስደተኞች በሳውዲ አረቢያ እስር ቤቶች ውስጥ ሰብአዊ ባልሆነ አያያዝ ምክንያት እየተሰቃዩ እንደሚገኙ በዚያ የሚኖሩ ኢትዮጵያውያንና የለውጥ አራማጆች ለአሜሪካ ድምፅ ተናግረዋል። የኢትዮጵያውያኑን ሕይወት ለማትረፍ እና ወደ ሀገራቸው እንዲመለሱ ለማድረግ ጥረት ማድረግ እንደሚገባም አሳስበዋል። ሀብታሙ ስዩም ዝርዝር አለው። ህዝቡ ወቷል። ህዝቡ አልቻልንም ተጎዳን እያለ የጮኸ ያለው። ባካችሁ፣ ባካችሁ ሸርሸር አርጉት። ባካችሁ፣ ድረሱልን ባካችሁ። ህዝብ አልቻለም። ህዝብ እያበደ ነው። ህዝብ እየታመመ ነው። ምንም ህዝቡ አልቻለም። ይህንን መሰል በማኅበራዊ መገናኛዎች በኩል በሳውዲ አረቢያ እስር ቤቶች ውስጥ ከሚገኙ ኢትዮጵያን የሚለቀቁ የድረሱልኝ መልእክቶች ከተደጋገሙ ቆይተዋል። አስር ዓመታትን ለሚጠጋ ጊዜ በዚህ ያለኖረው ኡመር እንዲህ ያለው ጥሪና የሰቆቃ ትዕይንት አዲስ አይደለም። አንድ ማቀው ነገር አንድ ሴት ልጅ በአስወርዷት ሕክምና አድርጋ ተኝታለች እና ሲገቡ ተኝታለች። ተነሺ ሲሏት እኔ እንደዚህ እንደዚህ ይሆኛል መነሳት አልችልም ማለት የዘጠኝ ወር ልጅ ነው ያስወረዳት እና መነሳት አልችልም ስትላቸው አንጠልጥለው ሲወስዷት ልጅቷ ከላይ ጀምራ እየደማች እታች፣ ከዛ እዛ ሳይዋት በር መኪና በር ጋር ሲደርሱ ልጅቷ ኦልሬዲ ራሷን ሰርት አልቻለም። እዛው ወደ ቤትም አልመለሷትም ይዘዋትም አልሄዱም እታች የፎቁ በር ላይ እታች ጥለዋት ኡመር ለደህንነቱ ሲባል ስሙ የተቀየረ በሳውዲ አረቢያ ያለውን ሁኔታ ለአሜሪካ ድምፅ ለማጋራት የፈቀደ ኢትዮጵያዊ ነው። የሳውዲ አረቢያ መንግስት ህገወጥ ስደተኞችን ከሀገሩ ለማስወጣት ከጥቂት ዓመታት ወዲህ መጠነ ሰፊ ዘመቻ መጀመሩ ይታወቃል። የቅርብ ጊዜው የጸጥታ ኃይሎች እርምጃ ግን በዚያ የሚኖሩ በመቶ ሺህ የሚቆጠሩ ኢትዮጵያውያንን ሕይወት በእጅጉ እንዳከፋው ኡመር ይናገራል። መሠረታዊ መብቶችን የሚጥሰው የጸጥታ ኃይሎች ፍተሻና ዝርፊያ የሁሉ ነገር መጀመሪያ ነው። እንደዚህ እንደኛ ሀገር የፍርድ ቤት ወረቀት ምናምን የሚባል ነገር የለም። እዚህ ሀገር ላይ የውጭ ዜጋ ከሆንክ እና በተለይ እንደዚህ አፍሪካ ሀገር ምናምን በፈለጉ ሰዓት መጥተው ቤትን ይሰብሩታል። አበሻ እና ኗርም ደግሞ ብሩን ቤት ውስጥ ነው የሚያስቀምጠው አብዛኛው ሰው። ያልተዘረፈ ሰው ወርቅ ነው፣ ብር ነው፣ ቴሌቪዥን። ለምን ቤትህ ባዶ ነው የሚሆነው? አፓርትመንት ባዶ ነው የሚሆነው? ልክ እንደነሱ እንደወጡ የሚገባ አለ። የተዘጋጀ ያዘጋጁት የራሳቸው ሰው አላቸው። ፖሊሶች፣ አንዳንድ ህገወጥ ፖሊሶች አሉ እነሱ ያዘጋጁት ስቶች ገብተው እያንዳንዷን እያንዳንዷን ቦታ ለምሳሌ አሁን የመጽሐፍ መደርደሪያ ውስጥ ሰው ይደበቃል ተብሎ አይጠበቅም። የመጽሐፍ መደርደሪያ፣ ቦርሳ እንደዚህ አይነት ነገር ይፈትሻል ማለት ሰው ይገኝበታል። ሰው አፈወልግ አይደለም፣ ዘረፋ ነው። በግልጽ ዘረፋ ነው። የጸጥታ ኃይሎች ሕጋዊ ፍቃድ ያላቸውንም ሆነ የሌላቸውን በቁጥጥር ስር የመዋል ድርጊታቸው እንደተባባሰ የሚናገረው ኡመር በቁጥጥር ስር የሚውሉ ኢትዮጵያውያን ስደተኞች በጅዳ ወደሚገኝ ሺሜሺ ወደሚሰኝ እስር ቤት ብዙ ጊዜ እንደሚወሰዱ ይናገራል። እስርና ማቆያ ቤት መስፈርትን በማያሟሉ ግንባታዎች ውስጥ ተፋፍገው እንደሚታሰሩም ያስረዳል። እንደነገርኩ ከዚህ ሲይዙ በቦዲ ከሆንክ በቦዲ ነው የሚወስዱ ሸርት አንዴ የከፍቱ ባህል ሲሆን በጣም ኃይለኛ ነበረ። በጣም ይበርዳል። አሪያ ሞቀን ብለ ደግሞ ገብተው አይሁም። እንደዚህ ነው፣ ክትትል የለም። እንደ መጋዘን አሸገ ሆነ ቁጭ የሚያደርጉ አይገቡም እና አሪያ ሞቀ በረደን አልተንም ምናምን ብለ ስትጮ ደግሞ ይዘጉትና ደግሞ በሙቀት በሙቀት ማአሰው ነው። ያለቁ ህፃናት ሞተዋል። በሙቀት ያለቁ ላይቭ በቃ እያየናቸው የሞቱ ህፃናት ወጣቶች የሞቱ ማአት አሉ። በየቀን ወደ ስጣን ነበር ወዳጆቹና የቅርብ ዘመዶቹ ለመሰል እንግልት መዳረጋቸውን የሚናገረው ዑመር እስከ ቅርብ ጊዜ ድረስ በዚያ የሚኖሩ ኢትዮጵያን ለእስረኞቹ መሠረታዊ ቁሳቁሶችን ያቀርቡ እንደነበረ ያስታውሳል። በቅርቡ ግን ይህም እንደተከለከለ ያስረዳል። ሁለተኛ እንደታሰራው አካባቢ በቃ ራብ ሞትን ብለውን እና ምን ይደረግ ተብሎ ባለበት ሰዓት ላይ ራብ በቃ ለምን አዋተን በቃ ካለን ላይ እነሱ ቢያንስ በቀን አንዴ እንኳን ይብሉ ተብሎ ኤምባሲው ማስተባበረና የጅዳ ኮሚኒቲ ማስተባበረና ሁሉም በሁላችንም፣ እኔ በራሴ አሁን ለምሳሌ ሰላሳ ካርቶን እንደሚ ብርድ ልብስ ውሃ ውሃ እንግዲህ ከውሃ ያነሰ ነገር የለም። ውሃ ሰላሳ ካርቶን አስገብቻለ። ሁሉም በአቅሙ የጅዳ ኮሚኒቲ በጣም በሚገርም ሁኔታ ማስገባት ጀመረ። በአንድ ሰንሰለት አስገባ ነው እና እኛ ለኤምባሲ ወደ እናስረክባለን። ኤምባሲ ደግሞ እኛ ሁሉም ሰው ወደ እስር ቤት መሄድ ስለማይችል ኤምባሲ ደግሞ እስረኞች ወዳሉበት ያከፋፍል ነበረ። ይህ በሶሻል ሚዲያ የምታገኘው ነገር ወዲያ። ምን አደረጉ? ሁለት ሳምንት እንደሆን እንደሞላው አስቆሙ የሳውዲ መንግስት። ለምን? ይህ ከአለም አቀፍ ሕግንም የተጻረረ ነው። ውሃ እንዴት ትከለክላለህ? ሙቀት ባለበት ሀገር ሕጻናትን አስረ እንዴት ምግብ ትከለክላለህ? ሲዋጣ የነበረው የሴቶችን ንጽህና መጠበቂያ፣ ምግብ ሁሉ፣ ዳይፐር ለሕጻናት የማይዋጣና የማይላክ ነገር አልነበረ። ሁለት ሳምንት አስቆመን የሳውዲ መንግስት። ለምን? ለስሙ ጥሩ ስላልሆነ ኢትዮጵያውያን በሳውዲ እየገጠሟቸው እንደሆኑ ስለተነገሩ የሰብአዊ መብት ረገጣዎች መልስ ለማግኘት በዩናይትድ ስቴትስ ወደሚገኘው የሀገሪቱ ኤምባሲ ደብዳቤ ጻፍን። ቢሆንም ይህ ዘገባ እስከቀረበበት ሰዓት ድረስ መልስ አላገኝንም። የሳውዲ ስደተኞች መከራ እኔ ለሀያ ስድስት ዓመት ነው የተቀመጥኩት። በነኛ ዓመታት ውስጥ እጅግ በጣም ፈታኝ ፈታኝ የሆኑ በርካታ ጊዜዎችን አሳልፈናል። የሰማችሁት ነቢዩ ሲራክን ነው። ነቢዩ ለበርካታ ዓመታት በሳውዲና በአረቡ ዓለም የሚኖሩ ኢትዮጵያውያንን ፈታኝ ሕይወት የሚመለከቱ መረጃዎችን በማዳረስ ይታወቃል። ዝም አንልም፣ ዝም አትበሉ የሚል ዘመቻን በማንቀሳቀስ ለመጠነ ሰፊ ችግር የተዳረጉ ኢትዮጵያውያን ስደተኞችን በነፍስ እንዲደረስላቸው ሲጠይቅ ሰንብተዋል። መሰሉ ችግር ተደጋግሞ ለመፈጠሩ ዋናው ምክንያት የኢትዮጵያ ዲፕሎማሲ ድክመት መሆኑንም ያነሳል። ችግር ያለት የሀገሪቱን የሚወክል ችግለኛ ለዜጎቹ መብት የሚቆም ዲፕሎማት ስለሌለ ነው። ዜጎች ህገወጥ ናቸው ከተባለ ህግ አስከባሪ በህግ መቀጣት አለባቸው። ዜጎች ወንጀለኞች ናቸው ከተባለ በወንጀል ተጠይቀው ተገቢውን ፍርድ ማግኘት አለባቸው። ነገር ግን ያለምንም ወንጀል እንደውም ወንጀል ያልሰሩት ድንበር ይምጽ ሰው የሚገቡት ድንበር ጣሱ ተብሎ ህይወታቸውን ሊያጡ አይገባም። በስር ታስረው ተገቢውን ድራት ልሰጣቸው ይገባል እንጂ ለእስር ቤት ለጣም ለበርካታ ጊዜ በእስር ቤት መጣል፣ ለእነሱን በድንበር አካባቢ መግደል፣ እነሱን የአካል ጉላት ማድረስ የሰብአዊ ድርጊት በነ ዜጎች ላይ መፈፀም አግባብ አይደለም ብሎ የሚከራከር የኢትዮጵያ ዲፕሎማቶች እጦት ነው ለዚህ ያደረሰል። በሳውዲ እስር ቤቶች ውስጥ ያለው ኢትዮጵያውያንን አያያዝ በተመለከተ የኢትዮጵያ ኤምባሲ ድምፁን ሲያሰማ ሰንብተዋል። የሀገሪቱ ቆንሲል በነሐሴ ወር አንድ ህፃንን ጨምሮ አስር ኢትዮጵያውያን በእስር ቤቶች ውስጥ ሕይወታቸውን እንዳለፉ ይፋ ስለማድረጉ ተዘግበዋል። ኤምባሲውና ቆንሲላው ኢትዮጵያውያኑን ለማገዝ እየተደረጉ ስላሉ ጥረቶች በማህበራዊ ገጾቻቸው ላይ ያጋራሉ። ኡመር ሀሳብ አለው። ኤምባሲው ከድሮ የተሻለ ነው፣ የተሻሻለ ነገር አለው። ፐርፌክት ነው ብለህ አልጠብቅም እንዳልኩ ኤምባሲዎችን ሚኖቋቸዋል ኤምባሲው በተቻለ ዜጎችን በቃ በህይወት ላውጣ ከማለት አንጻር ነው እንጂ የመብቶቻቸውን አስከብሬ፣ እያንዳንዱን ሰብአዊ መብታቸውን አስከብሬ፣ የተዘረፈውን አስመልሼ፣ የተደበደበውን አስክሼ ምናምን የሚባል ነገር አያደርግም። አትሊስት ግን ህይወታቸውን ላውጥ ያም ብሎ ይታገላል። ያም ሆኖ ግን እታች ያሉት የኤምባሲ አሰራር እታች ያሉት እስር ቤት መተው ያንተን ምናምን መብትን አያከቡም በዛ እስር ቤቱ ማለት ነው። የግድ መታወቂያ መሰራት አለበት። አብዛኛው ሰው ህገ ወጥ ነው። ህገ ወጥ ያለ በባህር የመጡ ልጆች አሉ። ለነዛ መተ ጊዜያዊ መታወቂያ ዲሲፓሲ መሰራት አለበት። እሱም በፍጥነት እየሰራ ነበረ፣ ቶሎ ቶሎ እንዲሳፈሩ ለማድረግ ነበር። ነቢዩ ሲራቅ በበኩሉ ለችግሩ ዘላቂነት ያለው መፍትሄ ማግኘት የሚቻለው ኢትዮጵያ ወደ ሳውዲ አረቢያ የምትልካቸው ዲፕሎማቶች ብቃት ሲሻሻል እንደሆነ ይናገራል። ሰዓት ያለውን ችግር ለመፍታት ምንድን ነው መደረግ ያለበት ብዬ የማምነው የኢትዮጵያ መንግስት በእስር ቤት ያሉ ዜጎች ለደህንነት በማያሰጋ ሁኔታ ለጤናም በማያሰጋ ሁኔታ ቅርብ ክትትል ተደርጎ ቤተሰቦች፣ አቅመደካሞች እና በምንም ወንጀል ተሳታፊ ያልሆኑትን ወደ ሀገር ማስገባት መቻል አለበት። ከማድረግ ጎን ለጎን ደግሞ አሁንም በሳውዲ ኤምባሲ እና በሳውዲ ቆንስል አካባቢ የሚስ የሚሾሙት ሰዎች አሁን ከታድሶ በኋላ እንኳን ስናይ ወደ ሳውዲ ተመልሶ የተላኩት ሰዎች ቀድሞውኑ ለዜጎቹ የረባ ስራ የማይሰሩ ፖለቲካ ጥቅም የተሳሰሩ ሰዎች ናቸው። አሁንም የተላኩት በቅርብ እንኳን የተላኩት እና ይህንን ችግር የሚፈቱ እንዲህ አይነት ምደባዎች አይደሉም። በቅንነት እና በእውቀት አገሩን የሚያውቁ የዓለም አቀፍ የሰብአዊ መብት እንዲከበር የዜጎችን አያያዝ የሚያውቁ ሰዎች እንኳን ቢመደቡ ጥሩ ነው። ሳውዲ አረቢያ ኢትዮጵያንን ጨምሮ ህጋዊ ያልሆኑ ስደተኞች ከሀገሯ እንዲወጡ ተደጋጋሚ ጥሪና የምህረት ጊዜ ማወጇ ይታወቃል። ይሁንና በተለያዩ ምክንያቶች ያንን ሳያከብሩ በቀሩትም ሆነ በሌሎች ኢትዮጵያን ላይ እያደረሰች ነው የሚባለው እንግልት የብዙሃን የሀዘንና እንግልት ምንጭ እየሆነ ነው። የተለያዩ የሰባዊ መብት ተሟጋች ድርጅቶችም ሁኔታው አሳሳቢ ስለመሆኑ መግለጻቸው ይታወሳል። በርስ በርስ ጦርነት የተጠመደችው ኢትዮጵያ በሺዎች የሚቆጠሩ ስደተኛ ዜጎቿን ደህንነት ለመጠበቅ ምን አስባለች የሚለውን ለመጠየቅ ስልካቸው ላይ ደጋግመን የሞከርንላቸው በሳውዲ አረቢያ የኢትዮጵያ አምባሳደር ለጊዜው አላገኘናቸውም። መልሳቸውን ባገኘን ወቅት እናስደምጣችኋለን። ሀብታሙ ዝዩም ዋሽንግተን ዲሲ። ዘጋቢዎቻችንን እናመሰግናለን። የተከበራችሁ አድማጮች እያደመጣችሁ ያላችሁት ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ጣቢያ የሚተላለፍላችሁን የቅዳሜ ምሽት ዝግጅታችንን ነው። በዌብሳይታችን አማህሪክ ዶት ቪኦኤኒውስ ዶት ኮም ላይ እንገኛለን። በፌስቡክ አት ቪኦኤ አማህሪክ ላይ ስርጭታችን በቀጥታ እየተላለፈ ይገኛል። በትዊተር ሃሽታግ ቪኦኤ አማሪክ ብላችሁ ተከተሉን። ኢንስታግራም እና ዩቲዩብ ላይም አለን። አስተያየትና ጥቆማ ሲኖራችሁ ተዘዋዋሪው የስልክ መስመራችን ሁለት ዜሮ ሁለት ሁለት ዜሮ አምስት ዘጠና ዘጠኝ አርባ ሁለት የውስጥ መስመር አስራ አራት ነው አስተያየቶቻችሁን በድምጽ በተቀረጸው መመሪያ መሰረት አኑሩ ወይም ሆርን አት ቪኦኤ ኒውስ ዶት ኮም ላይ ኢሜል አድርጉልን። ያስተናገድኳችሁ ያለው ጽዮን ግርማ ነኝ። ወደ ሁለተኛው አጋማሽ ዘገባችንን ውሰዳችሁ። በኢትዮጵያ በሰሜኑ የሀገሪቱ ክፍል በተከሰተው ጦርነት ምክንያት ተፈናቅለው ባህር ዳር ከተማ ዘንዘልማ መጠለያ ጣቢያ ውስጥ የሚገኙ ተፈናቃዮች ህይወት ፈተና እንደሆነባቸው ለአሜሪካ ድምጽ ገልጸዋል የአገር ውስጥ ተፈናቃዮች ቁጥር እለት ከእለት እየጨመረ መምጣቱን አለም አቀፍ ድርጅቶች በሚያወጧቸው ሪፖርቶችም እየተናገሩ ይገኛሉ አስቴር ምስጋናው በዚህ መጠለያ ጣቢያ ተገኝታ ተፈናቃዮችን አነጋግራለች በተከታዩ ዘገባ ይዘዋለች ወይዘሮ ጦይባ እንድሪስ ከሰሜን ወሎ ዞን ሀብሮ ወረዳ ተፈናቅላ ባህር ዳር ዘንዘልማ መጠለያ ጣቢያ ውስጥ ትገኛለች። ወይዘሮ ጦይባ ከባለቤቷ ጋር አራውጣ ሰርታ የምትገባ ብርቶ አርሶ አደር እንደነበረችም ትገልጻለች። ከአራት ወራት በፊት ግን በመኖሪያ ቤቷ በወደቀው ከባድ መሳሪያ ክፉኛ ማዘኗን ትናገራለች። ያው ልጆችን ቤቱ ላይ ወርቆ ፍንጣሬ መቶብኝ ከባድ መሳሪያ ወርቆ መጣሁት አንዱን ገሎብኝ የዘጠኝ አመሌ ቀብሬ ያለሁኝ የሁለት አመሌ ተመቶብኛል። ለሳከኛ ነው መሄድ አይችልም። ይችልም የአስራ አንድ አመሌ የምታምር የግሯንም አይኗንም አቅፍቶብኝ ነው ቁጫልኩት። ታገባ 14 አመቴ አልሐምዱሊላህ። ልጆቹን ምቶቶ ለወለዱ ወለድ ያድርገናቸው ነበር አላህ እንዲያ ለወሰድ። ሶስት አሉ አንዱ ሞቶብኛል። ሁለት አሉ። ልጁንማ ስድስት ሰዓት ላይ ተመቱ 1ስ 11 ሰዓት ልጁን ቀብረን ለቅሶ የለ ምን የለ ዝም ብሎ አጠገባችን ይመጣል ይፈጋል፣ ይመጣል ይፈጋል፣ ይመጣል ይመጣል ይፈጋል። ያንን ቀብሬዋለሁ አልሐምዱሊላ፣ ቀብሬዋለሁ። ግን ሮብ ያንን ቀብሬ ሐሙስ ነው የወጣ ነው በቃ። እስካሁን ድረስ ወዲያ አገሬ አልተመለስኩም። ቤተሰቦች የለቁም አይለቁም። አላሁ አለም። አዛኔማ በየመንገዱ ሆነ አዛኔማ ቤት አዛኔ ቤት ነበር የሚያምረው ግን አሁን በየመንገዱ ነው። እንበያን ታፈስ ታለቅስ። ባለንጀሮቹን ሳይ እያለቀስኩ ነው ያለሁት። አሁን ከዛ በእንጨት አንስተን ስንመጣ በላይታችን ላይ ጥይቱ እያለ ከባድ መሳሪያው መልሶ እየተወረወረ ሳመጣ ስድስት ሆነን የሳንሳ በእንጨት ነው የመጡት። በእንጨት መኪና የለ ምን የለ በእንጨት ነው እጃቸው የመጣሁት እና ንብረት የለ ምን የለ ሌላዋ ከዚሁ አካባቢ የመጣችው ወይዘሮ ትግስት ጌታነ ከአብሮ ወረዳ ወደ ደሴ ከተማ ተፈናቅላ ጥቂት ቀናት እንደቆየች ትናገራለች። የደሴ ከተማ በህወሀት ታጣቂዎች ሲያዝ፣ አንድ ልጇን አዝላ አንድ ልጇን ደግሞ እየጎተተች ከስድስት ቀናት የእግር ጉዞ በኋላ ባህርዳር ከተማ እንደደረሰች ትናገራለች። ሲጀምርም ከበግሬ ህጻን ልጅ አዝየ ምንም ነገር ፔስታል እንኳን ሳላንጠለጥ ነው የመጣሁት። ሲጀምርም ማለት ነው ምንም ነገር የልጅቱንም ልብስ አልያዝኩም። የእኔንም ልጅን ብቻ ዝየ ነው የወጣሁት። በወዲያ በወዲህ ጥይት እየነጋ ነው የመጣ ነው። ከመጣም በኋላ ያው ደሴ ከረምን። ከደሴ ደግሞ ገባ ጁንታ። ሲገባ ቀጥታ ወደዚህ ስንመጣ በእግራችን ነው የመጣ ነው በእግራችን ስንመጣ ባለቤቴ ጋር አለያዩ። ጁንታ ማለት ነው ሲያለያየን፣ ያው ጁንታ ነው ያስቀረው እሱ። እኔ ልጆቹን ይጃዝዬ ስድስት ቀን ነው በእግሬ የተጓዝኩት ወደዚህ ለመምጣት ማለት ነው። እንደገና የተባረከ ሰው እዚህ ማን ማርያም መርጦለማርያም ነው የሚባል አካባቢ ድረስ እዛ ድረስ እየተራብን እየተጠማን ብዙ ነገር እየወደቅ እየተነሳ መጣን። መርጦለማርያም አካባቢ የሆነ ባጃጅ ነው ይዞኝ የሚመጣው ከዛ ወዲህ ማለት ነው። በእግሬ ከዛ በኋላ በእግሬ ነው የመጣው። ያው እዚህ መጣን። እዚህ እንደሚታየው እዚህ መጣ ላይ ያለ ነው ግን እርዳተኛም ማንኛውም ነገር ምንም የሚሰጡ ነገር ምንም ነገር። ከምዕራብ ወለጋ ጃርቲ ወረዳ ተፈናቅላ መጀመሪያ ባህር ዳር ከተማ፣ ከባህር ዳር ወደ ሐይቅ ከሐይቅ ደግሞ እንደገና ተመልሳ ወደ ባህር ዳር የመጣችው ሲቲ አህመድ ያሳለፈችውን ፈታኝ ሕይወት እንዲህ ትናገራለች። ከወለጋ ከጀርቱ ወረዳ ያለው የተፈናቀልን ስንፈናቀልም፣ እዛም ጊዛው ያጎቴ የልጅም ታርዲያ ሬሳዋ አልተገኘ ሬሳዋ አልተገኘ ጠፍታ ቀርታለች። እየታረዱ ቤተሰቦቻችን እየታረዱ እዛም አሁን ይሞት ይኖሩ አሉም ዘመዱ እየቀሩ ከዛ መጠኛ አምልጦ መጣ ወደዚህ መተን ከባህር ዳር ወደ ደሴ ላኩ ዲዲሲሲ ለኮን ዲሲሲ ስንቀመጥ ሳለ እዛ ጀሪ ማለት ነው። እዛ ስንቀመጥ ሳለ ከዛ ደሞ ያው እጁን ታባረረ ታባረረም እዛም የቀረማለ አቅማ ቅቶት የቀረ አለ እኛ አቅማ ያለንም ያን ባተር መጣ ባልቴቱም ስንቲ ባልቴቱ እንዲቀሩ እኛ ለምንናቀው ቤተሰቦቻችን ባልቴቶቻችን አሉ እዛው ማለት ነው። ተሰቃይተን በ15 ቀን ነው እዚህ የደረስነው በእግራችን ማለት ነው። ከደሴ ሐይቅ ሐይቅ ደግሞ መልሰው ወደ ውስጥ ወደ ባህር ዳር ያው በእግራችን ስንመጣ ራሱ የልጀን የልጀን እንትን ነው ምንም ነገር አልያዝንም። ምንም አልያዝንም። ዝም ብለን ልጆቻችን ይዘን ብቻ መተናል። ያው በመንገድ ላይ ደግሞ የአባታ የእኛው እናታችን ላል ማለት ናት። ዝግ በመንገድ ስመጣ በመንገድ የአእምሮ ጭንቀት ይዟት የሞተችብኝ የሽማግሌውን ውስጥ የአእምሮ ጭንቀት ይዟት ማለት ወዲህ ልጆቿ ተይዘው። ሁሉም ተፈናቃዮች ትላንት በሀብትና ንብረታቸው እንዲሁም በሰላማቸው የደስታ ህይወታቸውን ሲያጣጥሙ የነበሩ መሆናቸውን ተናግረው፣ ዛሬ በመጠለያ ጣቢያ ውስጥ በማህበራዊም ሆነ በኢኮኖሚያዊ ህይወታቸው የደረሰባቸውን ውድቀት እያሰቡ ኑሮ ከተባለ መቃብር ይሞቃል የሚለውን አባባል አስቀድመው እየኖሩ መሆናቸውን ገልጸውልኛል። ለአሜሪካ ድምጽ አስቴር ምስጋናው ባህር ዳር። ዘጋቢዎቻችንን እናመሰግናለን። አድማጮች፣ ወደ ተከታዩና የመጨረሻው ዘገባችንን ወሰዳችሁ። ከሰሞኑ ፎከስ ኦን ከሰሞኑ ፎከስ ኦን አቢሊቲ የተሰኘ የወጣቶች አጫጭር ፊልም ፌስቲቫል ተከናውኗል። ፌስቲቫሉ በአካል ጉዳተኞች ላይ ያተኮሩ ከ30 በላይ ፊልሞች የተወዳደሩበት ሲሆን ለአሸናፊዎችም እውቅናና ሽልማት አስገኝቷል። ሀብታሙ ስዩም ከፌስቲቫሉ ፕሬዝዳንት ሚኪያ ስታዲዮስ ጋር ያደረገው አጭር ቆይታ እንደሚከተለው ይቀርባል። ሚኪያስ ሙልጌታ አባላለው የፎከስ ኦንአቢሊቲ ኢትዮጵያ ኤክስኪዩቲቭ ዳይሬክተር ነኝ። ፎከስ ኦንአቢሊቲ ኢትዮጵያ ማለት በአካል ጉዳተኞች ላይ ብቻ ያተኮረ የአዋርድ ፕሮግራም ነው። እንደዚሁም ደግሞ በክሬቲቭ ሴክተር ላይ ያሉ ማንኛውም የአካል ጉዳተኞች የፊልም ስራዎቻቸውን አቅርበው እንደዚሁም አወዳድረን ምንሸልምበት ታላቅ ፕሮግራም ነው። የመጀመሪያውን የፎከስ ኦንአቢሊቲ ኢትዮጵያ ትናንትና ማለትም ታህሳስ ሶስት ወይም ዲሴምበር ትወልቭ ላይ አዘጋጅተናል። በዚህም ደግሞ እጅግ ደስተኞች ነን። ይሄ የፊልም ፌስቲቫል የተዘጋጀበት ምክንያቱ ምንድን ነው? ፎከስ ኦን አቢሊቲ የሚባለው ፊልም ፌስቲቫል መቀመጫውን ሲድኒ አውስትራሊያ ያደረገ ኢንተርናሽናል ሾርት ፊልም ፌስቲቫል ነው። መጀመሪያ ሀያ ሀያ ላይ ኮቪድ ኢትዮጵያ ላይ በገባበት ወቅት ሰሞን ፕሮግራሙ እዛ ላይክ ይተላለፍ ነበር እና ለመጀመሪያ ጊዜ የእኔ ፊልም ተልኳል እዛ ሀገር። ኢትዮጵያን ወክሎ ለመጀመሪያ ጊዜ ያሸነፈው ታች ኦፍ ሰክሰስ የሚለው የእኛ ፊልም ነበር፣ የኢትዮጵያ ፊልም ነበር ከሁለት መቶ አርባ ሰባት ኢንትሪዎች ውስጥ ከዛ በኋላ ነው ከፌስ አዘጋጆቹ ጋር ተነጋግረን ይህንን ፌስቲቫል ወደዚህ ሀገር ብናመጣው አንደኛ ለሀገራችንም ጥሩ ነው፣ አካል ጉዳተኛ ሆነው ደግሞ የክሬቲቭ ሴክተር ላይ መግባት የሚፈልጉን ፍሬዝ ማድረግ እንችላለን፣ ኢንስፓየር ማድረግ እንችላለን ብለን ስላሰብን ከነሱ ጋር ተነጋግረን ፌስቲቫሉን አምተነዋል። እንደምናውቀው የኢትዮጵያ ፊልም ኢንዱስትሪ ላይ የአካል ጉዳተኝነት ካራክተር አልተለመደም። ቢኖር ራሱ አካል ጉዳተኛ ያልሆነ ሰው ነው የሚጫወተው ያንን ካራክተር ወይንም ደግሞ በሌላው ዘርፍ ላይ አይሳተፉም። ስለዚህ ይህንን አስበን ምናልባት በዚህ አዋርድ ፕሮግራም ወደ ክሪኤቲቭ ሴክተር የሚገቡትን አካል ጉዳተኞች ቁጥር መጨመር እንችላለን ብለን ስላስብን ፌስቲቫሉ መጀመሪያ ላውንች ያደረግነው ሶ ወደ የካቲት አካባቢ ነው ላውንች ያደረግነው ላስት ይር። አልጠበቅንም ነበረ። መጀመሪያ በጣም በትንሽ ሶሻል ሚዲያ ቻናሎች ፕሮሞት ያደረግነው ፊልም ካላችሁ በአካል ጉዳት ላይ ያተኮረ ማንኛውም አይነት ሰው አምስት ደቂቃ በታች ፊልሞች ካሏችሁ እኛ ጋር አስገቡ። በዚህም ሁለት አይነት አዋርድ አለ። አንደኛው አውስትራሊያ እንልካለን፣ ያንን ፊልሞች እዛ ተወዳድረው ከዛ በኋላ ደግሞ እዚህ ደማቅ አዋርድ ፕሮግራም አዘጋጅተን በአስራ አምስት ካተጎሪ ውድድር አለ ብለን ፕሮሞት አድርገን ነበረ። ዳኝነቱ ላይ የሀገራችን ፊልም ማህበሮችና ኢንተርናሽናል ፊልም አሶሲዬሽኖችን አሳትፈን እንደገና ፊልሞቹን ኮምፒት ማስደረግ ዓላማችን ነበረ። እነዚህም የተሳተፉ አካላት የኢትዮጵያ ፊልም ፕሮዲሰሮች ማህበር፣ የኢትዮጵያ ፊልም ሰሪዎች ማህበር እና አያትኞስ የፊልም ማህበር ናቸው ኢትዮጵያ ውስጥ። ከዛም ደግሞ ራሱ የሲድኒ አውስትራሊያ ፎከሶን አብሊቲ ነጥብ ላይ አግዘውን ነበረ። ከጀርመን ያላሰብነው የፓርትነርሽፕ ጥያቄ ይቀረበልን ዩኒፋይድ ፊልም ሜከርስ የሚባሉ በቤስት አኒሜሽን፣ ቤስት ኤዲቲንግ እና ቤስት ሲኒማቶግራፊን እነሱ ይዘውልን አጠቃላይ ዳኝነት ስርዓቱን በእነዚህ የዳኝነት መርሃ ግብር አካሄደን ነበረ። አስር አዋርዶች በክሬቲቭ ሴክተር ላይ ብቻ ናቸው። ቤስት አክተር፣ ቤስት አክትረስ፣ ቤስት ስክሪፕት፣ ቤስት ዳይሬክቲንግ እንደዚሁም ቤስት ሲኒማቶግራፊ። በጣም ደግሞ ካላሰብነው ውጭ የሆነብን ቤስት አኒሜሽን ነበረ። ሁለት አኒሜሽን ፊልሞች ያልተለመዱ ኢትዮጵያ ውስጥ ገብተው ነበረ። አስሩ በዛው ላይ ሲሆኑ አምስቱ ግን ከክሬቲቭ ሴክተር ውጪ ያሉ አካል ጉዳተኞች ሰዎችን ፕሬዝ የምናደርግበት ነበረ። ወደ ዘንድሮው የሽልማት ስነስርዓትና የፊልም ፌስቲቫል እንመለስና ምን ያክል ፊልሞች ቀረቡ? የአብዛኞቹ ፊልሞችስ ትኩረት ምን ላይ ነበር? ሰላሳ ሶስት የኢትዮጵያ ፊልሞች ነበሩ የቀረቡት በእኛ ፕላትፎርም ላይ ሰላሳ ሶስቱም በአጠቃላይ ስለ አካል ጉዳተኝነት ብቻ ነው ያተኮሩት። ሀያ ስምንት ፊልሞች በሾርት ፊልም ካተጎሪ ብቻ ነው የገቡት። አምስቱ ደግሞ በዶኪመንትሪ ነው። አምስት ዶኪመንተሪ ነበረ። ሀያ ስምንት ደግሞ በሾርት ፊልም ነበሩ ነው። አንጋፋ ተዋንያን እና አንጋፋ የፊልም ሰሪዎች ተሳትፈውበታል። ከዛ ውጭ ግን አብዛኛው ጀማሪ የፊልም ሰሪዎች ናቸው የተሳተፉበት ፊልም ሰሪዎቹ አጠቃላይ ሆነውም የተጫወተው አሉ። ሙሉ ለሙሉ ደግሞ አካል ጉዳተኞች የተሳተፉበት ፊልሞች ነበሩ። ከእነዚህ ውስጥ ደግሞ እነዚህ ፊልሞች በጣም እኛ ያስገረመን እንደገና የሚባል ሾርት ፊልም በአኒሜሽን ዘርፍ አሸንፎ ነበር። ፊልም ደግሞ ከጠበቅነው በላይ ፊድባክ ነው ያገኘነው። ኢትዮጵያ ውስጥ የአኒሜሽን ዘርፍ ወይም የቪኤፌክስ ዘርፍ እዚህ ደረጃ ይደርሳል የሚል ግምት አብዛኛው አልነበራቸውም ነበር። በዚህም ደግሞ እጅግ ኮርተና። አጠቃላይ ፕሮግራሙ የነበረው በሀያት ሬጀንሲ ነበር። ትናትና የሁለት ቀን ፌስቲቫል ነበር ያደረግ ነው። ከአዋርድ ናይቱ ውጪ በቫምዳስ ኢንተርቴንመንት ወይም ቫምዳስ ሲኒማ እነዚህ ፊልሞች ስክሪኒንግ ነበረን። እዚህ ፌስቲቫል ላይ ደግሞ ከፊልም ውጪ ፓናል ዲስከሽን ሁለት ፓናል ዲስከሽኖችን አካሄደን ነበረ። አንደኛው ከተለያዩ ከመንግስት ሴክተር የተወጣጡ አካላት የተሳተፉበት ለኢንክሉሲቪቲ ወይም አካታችነት ያካሄደ ፓናል ዲስከሽን ነበረ። ሁለተኛው ደግሞ በክሪኤቲቭ ሴክተር ላይ ዋስ ሾርት ፊልም ሜኪንግ እንደገና ደግሞ ፊልሞቻችን ላይ አካል ጉዳተኞችን እንዴት እናሳትፋለን የሚል ከተለያዩ ፕሮሚነንት ፊልም ሜከሮች ጋር የነበረ ፓናል ዲስከሽን ነበረ። ፊልም ስክሪኒንግ ነበረ። እዚህ ፕሮግራም ላይ ደግሞ የባዛር እና ኤግዚቢሽን ነበሩ። ባዛርና ኤግዚቢሽኑ ላይ አጠቃላይ እደ ጥበቦች፣ ክራፍቶች፣ ስዕሎች፣ እንዲሁም የተለያዩ መገልገያ መሳሪያዎች በአካል ጉዳተኞች ብቻ የተሰሩ ኤግዚቢሽን ላይ ቀርቦ ነበር። ለሽያጭም ቀርበው ነበረ። የተከበራቸውችሁ አድማጮች ለምሽቱ ያስተናዳናቸው ዝግጅቶች ተጠናቀዋል። በሁሉም ስፍራ ባሉ መላ ባልደረቦቻችን ስም የምሰናበታችሁ ጽዮን ግርማ ነኝ። አብራችሁን ስለቆያችሁ እናመሰግናለን። በእኛ በኩል ሰላም በደናደሩ። በቀሩን ጥቂት ደቂቃዎች የቅዳሜ ምሽት የመጨረሻ የሙዚቃ ግብዣችንን እናስደምጣችኋለን። ጸጋ እሸቱ ዘመሜት ይለናል። በእኛ በኩል ሰላም በደናደሩ።